ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ጳጉሜ 3 2015 ዓ ም ዝግጅታችን ጀመረ። የኢትዮጵያ ወታደሮች በቤት ለቤት ፍተሻ ወደ ሰላሳ የሚጠጉ ንጹዋን ዜጎችን መግደላቸውን ነዋሪዎች ማስታወቃቸው ተሰምቷል። የዚህ ጉዳይ ዝርዝር በምሽቱ ስርጭታችን ይሰማል። በሌላ ዜና ደግሞ በመቀለው ሰልፍ የታሰሩ የፓርቲ አመራሮች በዋስ እንዲወጡ ፍርድ ቤት ቢወስንም እስካሁን እንዳልተለቀቁ ተሰምተዋል። አላገኘናቸውም። በቃ ትላንት ከታሰሩበት መች እንደቀየሩ አላየንም። አጣናቸው፣ እና በሰው በሰው ያሉበት ቦታ ጠያይቀን ስንሄድ ደግሞ አናስገባም አሉ። የሉም አይሉም በቃ አናቅም ዞር በሉ ነው የሚሉ። የት እንዳሉ አናቅም። በፖሊስ ተይዘው ከታሰሩ የመቀሌው ሰልፍ አስተባባሪዎች አንዱ ፍቅር አሸብርን እህት አሸብርን ነው ቀንጭበን ጭበን ያስደምጥ ናችሁ። የዚህ ጉዳይ ዝርዝር በምሽቱ ይቀርባል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮን ያመሻል። ዋና አዘጋጃችን ጽዮን ግርማ ናት። አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን። እንግዲ ወልደ ይቀጥላል በድጋሚ እንደምናመሻችው የኢትዮጵያ ወታደሮች በአማራ ክልል በቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሐን ዜጎች እንደገደሉ ነዋሪዎች ማስታወቃቸው፣ በሰሜን ኢትዮጵያ ያለው ሁኔታ አልተሻሻለም በሚል የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከሁለት ዓመታት በፊት ያወጡትን ፕሬዚደንታዊ ትዕዛዝ በአንድ ዓመት ማራዘማቸው፣ እንዲሁም የኦሮሞ ቅርስ አመራርና መብት ተሟጎቾች ማህበር በተባበሩት መንግስታት ድርጅት ለኢትዮጵያ የተቋቋመው የሰብአዊ መብት ባለሙያዎች ዓለም አቀፍ ኮሚሽን የሥራ ዘመኑ እንዲራዘም ጥሪ ማድረጉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ወታደሮች በአማራ ክልል በቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሐን ዜጎች እንደገደሉ ነዋሪዎች ማስታወቃቸውን የሮይተርስ ዜና ወኪል ዛሬ ዘግቧል። ከአንድ ወር በላይ ለሚሆን ጊዜ ከፌዴራል ኃይሎች ጋር ሲፋለሙ በነበሩ ሚሊሻዎች ጥቃት የደረሰባቸው የኢትዮጵያ ወታደሮች በዚህ ሳምንት መጀመሪያ በአማራ ክልል ባካሄዱት የቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሐን ዜጎችን መግደላቸውን ስድስት የአካባቢው ነዋሪዎች መናገራቸውን ጠቅሶ ሮይተርስ ዘግቧል። ሮይተርስ የኢትዮጵያ መከላከያ ሰራዊት የፌዴራል መንግሥትና የጠቅላይ ሚኒስትር አብይ አህመድ ቃል አቀባዮች በጉዳዩ ላይ አስተያየታቸውን እንዲሰጡ አርብ እለት ጥያቄ ቢያቀርብም ምላሽ አላገኘም። አድማጮቻችንና ተመልካቾቻችን የዚህን ዜና ዝርዝር በአብይ ርዕሳችን በሰፊው እንመለስበታለን። በሰሜን ኢትዮጵያ ያለው ሁኔታ አልተሻሻለም በሚል የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከሁለት ዓመታት በፊት ያወጡትን ፕሬዚደንታዊ ትእዛዝ በአንድ ዓመት እንዳራዘሙ ትናንት አስታውቀዋል። በሰሜን ኢትዮጵያ የነበረው ጦርነት ለአሜሪካው የውጭ ፖሊሲ እና ብሔራዊ የጸጥታ ልዩ ስጋት ነው በሚል ጆ ባይደን በመስከረም 2014 ዓ ም ፕሬዚደንታዊ ትእዛዝ አውጥተው ነበር። በሰሜን ኢትዮጵያው ጦርነት የመብት ጥሰት በመፈጸሙ ግለሰቦችን በፈጸሙ ግለሰቦችና ተቋማት ላይ የሚመለከታቸው የአሜሪካ ተቋማት ማዕቀብ እንዲጥሉም በትእዛዙ ተደንግጎ ነበር። በሰሜን ኢትዮጵያ ያለው እንቅስቃሴ በኢትዮጵያ ብሎም በአፍሪካ ቀንድ ሰላም ደህንነትና መረጋጋት ላይ አደጋ የደቀነና እንዲሁም በአሜሪካ ብሔራዊ ጸጥታና የውጭ ፖሊሲ ላይ ያልተለመደና ልዩ አደጋ የደቀነ በመሆኑ ፕሬዝደንታዊ ትእዛዙ ለአንድ ዓመት ተራዝመዋል ሲል ትናንት በፕሬዝደንቱ ስም ከዋይት ሀውስ የወጣው መግለጫ አመልክቷል። ትእዛዙ በፌዴራል መዝገብ ላይ ታትሞ ለአሜሪካ ምክር ቤት እንደሚላክም ተመልክተዋል። መቀመጫውን በአሜሪካ ያደረገው የኦሮሞ ቅርስ አመራርና መብት ተሟጋጅ ማህበር የስራ ዘመኑ በዚህ ዓመት የሚያበቃውና በተባበሩት መንግስታት ድርጅት ለኢትዮጵያ የተቋቋመው የሰብአዊ መብት ባለሙያዎች ዓለም አቀፉ ኮሚሽን የስራ ዘመኑ እንዲራዘም ጥሪ አድርጓል። በመላ ኢትዮጵያ የመብት ጥሰቶችን ለመመርመር የዓለም አቀፉ ኮሚሽን ብቸኛ ተአማኒ ድርጅት ነው፣ ያለው ማኅበሩ የስራ ዘመኑ እንዲራዘም ከአሜሪካ ኮንግረስ አባላት ከአውሮፓ ህብረት የፓርላማ አባላት እንዲሁም ከተመድ ባለስልጣናት ጋር በመገናኘት የኮሚሽኑ የስራ ዘመን እንዲራዘም መቀስቀሱን አስታውቋል። የኮሚሽኑ ያለፈው ዓመት መስከረም ሪፖርት በሰሜን ኢትዮጵያ ላይ ያተኮረ እንደነበር ያስታወሰው የማህበሩ መግለጫ የኮሚሽኑ ስራ ወደ ተቀረው የአገሪቱ ክፍልና ወደ ኦሮሚያም እንዲስፋፋ ከኮሚሽኑ ጋር ባለፈው አመት ጀኒቫ ላይ በተወያየበት ወቅት አጽንኦት መስጠቱን አመልክቷል። በኦሮሞ ሲቪሎች ላይ በተለያዩ ኃይሎች ጥቃት ይደርሳል ያለው ማህበሩ ኮሚሽኑ በኢትዮጵያ ሥራውን ለማስፋፋት መስማማቱ አስደስቶት እንደነበር ጠቁሟል። በሀገሪቱ ሁከት በመበራከት ላይ ባለበት ሰዓትና በኦሮሞዎች ላይ የጥላቻ ንግግር በተበራከተበት ሰዓት የኮሚሽኑ የሥራ ዘመን ላይታደስ የመቻሉ ጉዳይ አሳዛኝ ነው ሲል መግለጫው አመልክቷል። በመድረግ ላይ ያለው የሽግግር ፍትህ ጥረት ስራ በአብዛኛው የሁከቱ ፈጻሚ ነው ሲል ለከሰሰው መንግስት መተው እንዳሳሰበው ማኅበሩ ገልጿል። መንግስት የኮሚሽኑን ምርመራ እንዲቀጥል እንዲፈቅድ ጥሪ ያቀረበው ማኅበሩ ለሽግግር ፍትህ እና እርቅ ተአማኒ እና ገለልተኛ ነው ሲል የገለጸው ኮሚሽን አስፈላጊ ነው ብሏል። አድማጮችና ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቻድ ድንበር ከተማ በሱዳን ጦርነት የተፈናቀሉ የሀገሪቱ ዜጎችን ያነጋገሩት በተባበሩት መንግስታት ድርጅት የአሜሪካ ልኡክ ሊንዳ ቶማስ ግሪንፊልድ የፈጥኖ ደራሽ ኃይሉን ምክትል መሪ እና የዋና አዛዡ መሐመድ አምዳን ዳግሎ ወንድም የሆኑትን አብዱራሂም አምዳን ዳግሎን ጨምሮ በከፍተኛ ባለሥልጣኖችና አዛዦች ላይ ማዕቀብ እንደሚጣል አስታውቀዋል። የጎሳና የፆታ ጥቃትን ሸሽተው ቻድ ውስጥ የሚገኙ ሱዳናውያንን ያነጋገሩት ሊንዳ ቶማስ ግሪንፊልድ በሱዳን ግጭት ውስጥ የጅምላ የጭካኔ ጥቃት እንዳይኖር ከአሜሪካ የሚቻለውን ሁሉ ታደርጋለች ብለዋል። በሱዳን ሕዝብ ላይ በደረሱት አንዳንድ የጭካኔ ተግባራት መደንቀጣቸውንም አስታውቀዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ረቡዕ ዕለት ባወጣው መግለጫ በአብድራሂም ሐምዳን ዳግሎ የተያያዙና አሜሪካ ውስጥ የሚገኙ ንብረቶችና ተያያዥ ይዞታዎችን በሙሉ ያገደ መሆኑን አስታውቆ ነበር። አብዱራሂም ሐምዳን ዳግሎ ማዕቀቡ ኢፍትሐዊ ነው ሲሉ ትናንት በቪዲዮ በለቀቁት መግለጫ ላይ አስታውቀዋል። በማሊ በእስላማዊ ነውጠኞች የደረሰ ነው በተባለ ጥቃት ስልሳ አራት ሰዎች ሕይወታቸውን ባጡ ማግስት ዛሬ አርብ ደግሞ በሰሜን የአገሪቱ ክፍል ባለ ወታደራዊ ሰፈር ላይ አጥፍተው ጠፊዎች ጥቃት አድርሰዋል። ሰራዊቱ በማኅበራዊ ሚዲያ ባወጣው መግለጫ የወታደራዊ ሰፈሩ የአየር ማረፊያ ውስብስብ ያለው ጥቃት ደርሶበታል ብሏል። ዝርዝር መረጃ ከመግለጽ የተቆጠበው ሰራዊቱ ጥቃቱን በመገምገምና የመልስ እርምጃ በመስጠት ላይ መሆኑን ገልጿል። በቀጠናው ሦስት የሳህል አገራትን ያበጠው የጂሃዲስቶች ጥቃት የተመድ ሰላም አስከባሪ ኃይል ከማሊ መውጣቱን ተከትሎ ባለፉት ሳምንታት ውስጥ ተባብሷል። አንድ የአየር ማረፊያው ሠራተኛ ለኤኤፍፒ ዜና ወኪል እንደተናገሩት የዛሬው ጥቃት በሁለት መኪኖች ላይ በተጠመዱ ፈንጂዎች የተካሄደ ሲሆን፣ የተኩስ ሩምታም ተከትሏል። አንድ ቀን ቀደም ብሎ በአንድ ጀልባና የጦር ሰፈር ላይ በደረሰ ጥቃት 45 ሲቪሎችና 15 ወታደሮች ተገድለዋል ከአልቃይዳ ጋር ግንኙነት ያለው ቡድን ለጥቃቱ ኃላፊነትን ወስዷል። በመጨረሻም የአሜሪካው ፕሬዝደንት ጆ ባይደን ከዛሬ ጀምሮ ለሶስት ቀናት በሚደረገው የቡድን ሀያ አገራት ጉባኤ ላይ ለመገኘት ከሰዓታት በፊት ጉባኤውን እንደምታዘጋጀው ህንድ ኒው ዴሊ ከተማ ገብተዋል። ፕሬዚደንት ጆ ባይደን ኒው ዴሊ ሲደርሱ የህንዱ የመንገድ ትራንስፖርትና የአውራር ጎዳናዎች ሚኒስትር ዴታ ቪጄ ስቲንግ እንዲሁም በውጭ ጉዳይ ሚኒስትር ጸሐፊ የሆኑት ቫኒ ራኦ አቀባበል አድርገውላቸዋል። በዋና አባላቱ መካከል ክፍፍል እንዳለ የሚነገርለት የቡድን ሀያ ጉባኤ ላይ የቻይናው ሺጂንፒንግ አለመገኘታቸው የቡድኑን አስፈላጊነት ጥያቄ ውስጥ ከቷል ሲል ኤኤፍፒ በዘገባው አመልክቷል። ቡድን ሀያ የተባለው ስብስብ በቅድሚያ በእንደ አውሮፓውያን አቆጣጠር 1999 ቡድን ሰባት በሚል ተመስርቶ የነበረ ሲሆን በወቅቱ በነበረው የኢኮኖሚ ቀውስ ምክንያት የዓለምን ኢኮኖሚ በተመለከተ ተቀራርቦ ለመነጋገር በሚል እየተቋቋመ ነው። ከ2008 ጀምሮ በየዓመቱ ጉባኤውን ሲያካሄድ ቆይቷል። በቅርብ ዓመታት ውስጥ ግን በአባላቱ መካከል በተለያዩ የዓለም ጉዳዮች ላይ ስምምነት ላይ መድረስ አስቸጋሪ እየሆነ መጥቷል። አዘጋጇ ህንድ በመጨረሻ ሰዓት ላይ ጭምር የዩክሬኑን ጦርነትና የአየር ንብረትን በተመለከቱ ጉዳዮች ላይ ስምምነት እንዲኖር ስትሯሯጥ እንደነበር ዘገባው አመልክቷል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዥ በአባላቱ መካከል ያለው መፋተግ ግጭትን የሚጭርና የህዝብን አመኔታ የሚያሳጣ ነው ሲሉ ትናንት ተናግረዋል። የቻይናው ፕሬዚደንት ሺ ጂንፒንግ በጉባኤው ላለመታደም ወስነው ጠቅላይ ሚኒስትራቸው የሆኑትን ሌቻንግ ወደ ኒውደሊ ልከዋል። አድማጮቻችንና ተመልካቾቻችን ለዜና የተመደበው ሰዓት በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳችኋለሁ። እንግዲህ ኦልዴን ለዓለም ዜናዎቹ አመሰግናለሁ። በ19፣ 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ጳጉሜ 3 2015 ዓም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ርግፋም አብሮኛ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፃልያን የጽሑፍ መልዕክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕሰ ዘገባ እንሻገር። ከአንድ ወር በላይ ለሚሆን ጊዜ ከፌዴራል ኃይሎች ጋር ሲፋለሙ የነበሩ ሚሊሻዎች ጥቃት የደረሰባቸው የኢትዮጵያ ወታደሮች በዚህ ሳምንት መጀመሪያ በአማራ ክልል ባካሄዱት የቤት ለቤት ፍተሻ ወደ 30 የሚጠጉ ንጹሃን ዜጎችን መግደላቸውን ስድስት የአካባቢው ነዋሪዎች መናገራቸውን ጠቅሶ ሮይተርስ ዘግቧል። ሮይተርስ የኢትዮጵያ መከላከያ ሰራዊት የፌዴራል መንግስትና የጠቅላይ ሚኒስትር አብይ አህመድ ቃል አቀባዮች በጉዳዩ ላይ አስተያየታቸውን እንዲሰጡ አርብ ዕለት ጥያቄ ቢያቀርብም ምላሽ እንዳላገኘ ገልጸዋል። ስመኝሽ የቆየ ዝርዝሩን ታሰማናለች። የሚደርስባቸውን አጸፋ በመፍራት ስማቸው እንዳይገለጽ የጠየቁ አንድ ነዋሪ ለሮይተርስ ሲናገሩ በማጆቴ ከተማ ህይወታቸው ካለፉት ሰዎች መካከል ህጻናትና አዛውንቶች እንደሚገኙበት አንዳቸውም ግን በሚሊሻ ቡድን ውስጥ እንዳልተሳተፉ አመልክተዋል። ከነዋሪዎቹ አንዱ ወታደሮቹ ወንድሙን ሲገሉ መመልከቱን የገለጸ ሲሆን ሌሎች ነዋሪዎች ደግሞ ፍተሻው በቀጠለበት ወቅት የተኩስ ድምፅ መስማታቸውንና ግድያው እንዴት እንደተፈጸመ ግን በኋላ ከጎረቤቶቻቸው መስማታቸውን አስረድተዋል። ሮይተርስ የነዋሪዎቹን መግለጫ ገለልተኛ በሆነ አካል ማረጋገጥ አልቻለም። በሐምሌ ወር መገባደጃ ላይ በአማራ ክልል የተቀሰቀሰውን ግጭት ተከትሎ የፌዴራል ኃይሎች ጥቃት ፈጽመዋል በሚል የሚቀርበው ክስ ዙሪያ መንግስት እስካሁን በይፋ የሰጠው መግለጫ የለም። ሆኖም ከዚህ ቀደም በአጎራባቹ ትግራይ ክልል በተቀሰቀሰው ግጭት የኢትዮጵያ መከላከያ ኃይሎች ሰብአዊ መብቶችን እንደሚያከብሩ መግለጹ ይታወሳል። የማጀቴ ከተማ ነዋሪዎች ከሮይተርስ ጋር ባደረጉት የስልክ ቃለ ምልልስ እሁድ ለት የፋኖ ሚሊሺያ ታጣቂዎች በከተማው የነበሩ የመከላከያ ኃይሎች ላይ ጥቃት ማድረሳቸውን ገልጸው ሁለቱ ወገኖች ለተወሰኑ ሰዓታት ውጊያ ማካሄዳቸውን አመልክተዋል። ወታደሮቹ ቤት ለቤት ፍተሻውን ማካሄድ የጀመሩት ግጭቱ ከበረደ በኋላ መሆኑንም ተናግረዋል። ብዙዎቹ ሟቾች በተቀበሩባቸው አብያተ ክርስቲያናት የሚገኙ ሁለት ቄሶችን ጨምሮ ነዋሪዎቹ 29ና 30 የሚሆኑ ሰዎች መሞታቸውን ገልጸዋል። ሮይተርስ ካነጋገራቸው ነዋሪዎች መካከል ሶስቱ ንጹሐኑ ዜጎች በጥይት ተደብድበው መገደላቸውን ሲገልጹ፣ ሌሎች ሶስት ሰዎች ደግሞ ሰዎቹ ምናልባት ወታደሮቹን ለመደገፍ ወደ ማጀቴ ከመጡ የተቀናቃኝ ጎሳ ማህበረሰብ በመጡ ሰዎች ተገድለው ይሆናል የሚል እምነት እንዳላቸው ተናግረዋል። እናት የተሰኘው ተቃዋሚ ፓርቲ ማክሰኞ እለት ባወጣው መግለጫ እሁድ እለት በማጀቴ ከተማ በተካሄደ የቤት ለቤት ፍተሻ ወታደሮች 29 ሰላማዊ ዜጎችን ያለ ርኅራሄ ገድለዋል ብሏል። ሮይተርስ ያነጋገረው አንድ ሌላ የከተማዋ ነዋሪ ስምንትና ዘጠኝ የሚሆኑ የመከላከያ ኃይል ዩኒፎርም የለበሱ ሰዎች የቤተሰቦቹን መኖሪያ ግቢ ጥሰው ከገቡ በኋላ የስልሳ ሁለት ዓመት ወንድሙን ሲገድሉ መመልከቱን ገልጿል። ወንድሜ ከውጭ የሰዎች ንግግር ድምጽ ሲሰማ ጎረቤቶቻችን መስለውት ነበር ያለው ይኸው ነዋሪ በእጁ ምንም አልያዘም ነበር፣ ከበሩ አጠገብ ቆሞ እነሱ በሩን ጥሰው ከገቡ በኋላ ከኋላው በጥይት መቱት ብሏል። አንድ ሌላ ነዋሪ ወታደሮች የ29 ዓመት ወንድሙን በቤተሰቦቹ መኖሪያ ቤት በር ላይ እንደገደሉት ይናገራል። ሚስቱ እየሮጠች ወደ እኛ መጣች። ቤቴ ከሱ ቤት ምናልባት 15 ሜትር ርቀት ላይ ነው። እንደደረሰች በጥይት መቱት አለችን የሚለው ይኸው ነዋሪ ደሙ በየቦታው ፈሶ ነበር ነገር ግን ድምፅ ማሰማት አንችልም ነበር። ስለዚህ ድምፃችንን ሳናወጣ እያለቀስን ነበር ሲል የነበረውን ሁኔታ አስረድቷል። ነዋሪዎቹ ወታደሮች በማግስቱ የማጀቴ ነዋሪዎች ከአንድ ከፍተኛ መኮንን ጋር ስብሰባ እንዲካፈሉ እንደሰበሰቧቸው የገለጹ ሲሆን ስብሰባውን ከተካፈሉት ነዋሪዎች አንዱ መኮንኑ ጥቃት ያደረሱባቸውን ሰዎች ማግኘት እንዳልቻሉ ሲናገር ነበር። ከዚህ በኋላ አንድ ጥይት ቢተኩሱ እናጠፋችኋለን ብሏል ሲል ለሮይተርስ ተናግሯል። በአማራ ክልል እየተካሄደ ያለው ግጭት የተቀሰቀሰው የፌዴራል ባለስልጣናት የክልሉን ደህንነት ለመሸርሸር እየሞከሩ ነው በሚል ቅሬታ ሲሆን መንግስት ግን ክሱን አይቀበልም። የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ሪፖርት በአማራ ክልል እየተካሄደ ባለው ግጭት እስካሁን ቢያንስ 183 ሰዎች መገደላቸውን አስታውቆ ሁሉም ወገኖች ግድያና ሌሎች የሰብአዊ መብት ጥሰቶችን እንዲያቆሙ ጥሪ አድርጓል። በአማራ ክልል ግጭቱ ከተነሳበት ጊዜ አንስቶ በክልሉ የኢንተርኔት አገልግሎት በመቋረጡ ነዋሪዎቹ የገለጿቸውን በርካታ ክስተቶች ማረጋገጥ አስቸጋሪ ሆኗል ጦርነቱ የተቀሰቀሰው ከትግራይ ክልል ተነስቶ በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው የእርስ በርስ ጦርነት ካበቃ ከዘጠኝ ወራት በኋላ ሲሆን የተባበሩት መንግስታት ድርጅት በሰሜኑ ግጭት የተካፈሉ ሁሉም ወገኖች በሰው ዘር ላይ የሚፈጸም ወንጀል ሊባሉ የሚችሉ የመብት ጥሰቶችን መፈጸማቸውን አስታውቆ ነበር። በትግራይ ጦርነት ከኢትዮጵያ ጦር ጎን ሆነው የተዋጉት የፋኖ ሚሊሻዎች አሁን በተቀሰቀሰው ግጭት የፌዴራል ኃይሎች ገፍተው እስከሚያስወጧቸው ድረስ ዋና ዋና ከተሞችን መቆጣጠር ችለው ነበር። ግጭቱ ግን ራቅ ባሉ አካባቢዎች አሁንም እንደቀጠለ ነው። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተደመጠ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ ስመኝ ሲያሰማችን። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል መቀለ ይወስድናል። በመቀለ ከተማ ትናንት ሐሙስ በትግራይ ክልል ተቃዋሚ ፓርቲዎች ተጠርቶ የነበረው ሰላማዊ ሰልፍ በኃይል እንዲበተን መደረጉን ተከትሎ የታሰሩት የአራት ተቃዋሚ ፓርቲዎች ስድስት አመራሮች ዛሬ በቀዳማዊ ወያነ ፍርድ ቤት የቀረቡ ሲሆን ችሎቱ በዋስ እንዲለቀቁም ወስነዋል። ይሁንና ይሄ ዘገባ እስከተጠናቀረበት ሰዓት ድረስ ከእስር እንዳልተለቀቁ ታውቀዋል። ከስድስት አመራሮች ጋር መቶ ሀምሳ የሚደርሱ ሰዎች አብረው እንደታሰሩ ቢገለጽም ፍርድ ቤት እንዳልቀረቡና ቤተሰቦቻቸውንም ማግኘት እንዳልቻሉ ተነግሯል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግርናል። ትናንት ጳጉሜ ሁለት ቀን ሁለት ሺህ አስራ አምስት ዓመተ ምህረት መቐለ ላይ በጠሩት ሰልፍ ምክንያት ለእስር የተዳረጉት ስድስት የተለያዩ የፖለቲካ ፓርቲ አመራሮች በዋስ እንዲለቀቁ ፍርድ ቤት ወሰነም። አረና ለሉዓላዊነትና ለዲሞክራሲ ፓርቲ ድጋፉ የሰጠውና ሳልሳይ ወያነ ትግራይ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ የተባሉ ተቃዋሚ ፓርቲዎች በጋራ አስተባብረው ለትላንት የጠሩት ሰላማዊ ሰልፍ በኃይል ከተበተነ በኋላ በሰላማዊ ሰልፍ የተሳተፉና ያስተባበሩ በአጠቃላይ መቶ ሀምሳ የሚሆኑ ሰዎች መታሰራቸው ፓርቲዎቹ ገልጸዋል። ከታሰሩት ሰዎች መካከል የሳልሳይ ወያነ ትግራይ ሊቀመንበር ሀያሉ ጎዱፋይ፣ የፓርቲው አመራር አብለሎም ገብረ ሚካኤል፣ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ፣ የብሔራዊ ባይቶ አባይ ትግራይ ባይቶና አስተባባሪዎች ኪዳነ አመነና ክብሮን በርህም፣ እንዲሁም የአረና ለሉዓላዊነትና ዴሞክራሲ ሊቀመንበር አምዶም ገብረ ስላሴ ዛሬ ሐሙስ ጳጉሜ 3 ቀን 2015 ዓ ም በመቀለ ከተማ ቀደማ ወያነ ፍርድ ቤት ችሎት ቀርበው እያንዳንዳቸው በ10 ሺህ ብር ዋስ እንዲለቀቁ ፍርድ ቤት ወስኗል። ሆኖም የታሰሩት ፖለቲከኞች ይህ ዘገባ እስከተጠናቀረበት ሰዓት ከእስር ቤት አልወጡም። የፍርድ ቤት የዋስትና ወረቀት ቤተሰቦች ያቀረቡ ቢሆንም ሆኖም ሂደቱን ፖሊስ ስላዘገየው እንዳልተፈቱ ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። ሌላ ትናንት ከታሰሩት ሰዎች መካከል ከፍተኛ ድብደባ የደረሰባቸው በእስር የሚገኙ የሰልፉ ተሳታፊዎች የነበሩ ሕክምና ተከልክለው እንደነበሩ ሲገለጽ የቆየ ሲሆን በዛሬ ዕለት አመሻሽ ላይ ሕክምና እንዲያገኙ እንደተደረገ ከቅርብ ሰዎቻቸው ሰምተናል። ትናንት በፖሊስ ተይዘው ከታሰሩት ሰዎች መካከል ሰልፉን ካስተባበሩት አንዱ ፍቅር አሸብር ከቤተሰብ ጋር እንዳይገናኝ በመከልከሉ ያለበት ሁኔታ ማወቅ አለመቻሏ እህቱ ትዕብ አሸብር ገልጻለች። አላገኘናቸውም። በቃ ትላንት ከታሰሩበት መች እንደቀየሩ አላየንም። በቃ አጣናቸው እና በሰው በሰው ያሉበት ቦታ ጠይቀን ስንሄድ ደግሞ አናስገባም አሉ። የሉም፣ አይሉም በቃ አናውቅም፣ ዞር በሉ ነው የሚሉ የት እንዳሉ አናቅም። እዛ አሉ ተብለን ይሄድ ነው በስንት መከራ ሌላ ሰው እዚህ ሰምቻለሁ እዚህ ነው ያሉት ብሎ ሲመጣ ተለምነው ምግቡ አስገቡት። ግን ለእነሱ ይሁን ይኖሩ አይኖሩ እዛ ውስጥ ምን የሆኑ ነው አናቅም። በቃ ቤተሰብ ማግኘት አለበት። ልጆቹን ምን የሆኑ እንደሆነ ማወቅ አልቻልንም። በቃ ልጆቻችንን ማግኘት እንፈልጋለን። ጤንነታቸው ምን ምን ሁኔታ ላይ ናቸው። ለህግ ብለው አይደል እንዴ ስንት መከራ የከፈል ነው በአግባቡ በህግ ይጠየቁ ቤተሰብ ያግኛቸው፣ ምግብ ይሰጣቸው። ለስርዓት ነው እነሱም እየጠየቁ ያሉት በስርዓት የሚገባቸውን ነገር ይጠየቁ። አሁን ግን የት እንዳሉ ምን የሆኑ እንደሆኑ አናቅም፣ ሌሎች ታሳሪዎችም ከቤተሰቦቻቸው እንዳይገናኙ መከልከሉን ተናግራለች። ሰብአዊ መብታቸውን ተጠብቆ በሕግ አግባብ ፍርድ ቤት ሊቀርቡ ይገባል ብላለች። በትናንትና ዕለት ከታሰሩት ፖለቲከኞችና የሰልፉ ተሳታፊዎች በተጨማሪ በግል የማህበራዊ መገናኛ የሚሰሩ ጋዜጠኞችም ታስረዋል። መሐሪ ሰለሞን፣ መሐሪ ካሕሳይና ተሻገር ጽጋብ የተባሉ ጋዜጠኞች መታሰራቸውና በሰልፉ ላይም ድብደባ ተፈጽሞባቸዋል። ወያነ ትግራይ ምክትል ሊቀመንበር አቶ አሉላ ኃይሉም የታሰሩት የፖለቲካ ፓርቲ አመራሮችና የትናንትናው ሰልፍ ተሳታፊዎች የታሰሩበት እስር ቤት ንጽሕና የጎደለው መሆኑ ገልጸዋል። ትግራይ ውስጥ ያሉ እስር ቤቶች እነዚህም የማይታወቁትን ትትትን የሚታወቁት በጣም ከፍተኛ የጤና ችግር ሊያስከቱ በሚችሉ ሁኔታ እና በጣም የታጨቀ ኢንፍራስትራክቸሩም ዜሮ ሊባል በሚችል ያለበት ሁኔታ ነው ያለው። ይሄ እንግዲህ ሌላው ህዝባችን እየደረሰበት ያለው ግፍ ነው። እንግዲህ እስር ቤት ውስጥ የሚያሳየው ይሄ ወደዚህ ነው እንግዲህ እንዲገቡ የተደረገው ሲገቡ ጀምሮ ያው እዛ ሮማናት አደባባይ ላይ በጣም ከፍተኛ ድብደባ የደረሰባቸው ደጋፊዎቻችን፣ ጋዜጠኞች፣ አክቲቪስቶች አባሎቻችን ነበሩ። እነዚህ እንደደበደቧቸው ከእነ ደማቸው ነው ወደ እስር ቤት የተወሰዱት። እንግዲህ ያው የተደበደበ የደማ የተሰበረ ሰው ሕክምና መወሰድ ነበረበት ግን የሕክምና አገልግሎት እንዳያገኙ ተደርገው ተከልክለዋል። ይሄ ብቻ ሳይሆን ቤተሰቦቻቸው ደግሞ ያሉበትን ሁኔታ አይተው ሌላም እርዳታም ላይ ሰጧቸው። ቤተሰቦቻቸውም ሊያያቸው አልቻሉም። ስለዚህ ያው የሰብአዊ መብታቸው በሙሉ ተገፎ ያለበት ሁኔታ ነው እና ያው እንግዲህ በዚህ አንጻር ስናየው በጣም አደገኛ ሁኔታ ላይ ነው ያሉት። መታሰሩና መንገላታቱ ለሚያካሂዱት የሰላማዊ ትግል ሂደት እንደማይገታውና እንደሚቀጥሉም ምክትል ሊቀመንበሩ ተናግረዋል። ስርአቱን ባህሪ ነው የሚያሳየው። እንግዲህ ይህ ስርአት አዲስ ስርአት አይደለም። በጣም ረዥም ጊዜ እዚህ ሀገር ኢትዮጵያ ውስጥም ሲሰራ የነበረ ስርዓት ነው። ባህሪው ይታወቃል። አሁን ደግሞ ግልጥልጥ ብሎ በእርግጥ እስካሁን ሊያሻሽልም ሊቀየር የሚፈልግ ሳይሆን ጭራሽ ብሶበት አሁን ምልህን በዚህ ደረጃ ፖለቲካ ፓርቲ አመራሮች ተሰብስቦ አንድ ቦታ ላይ ታጎሩበት ዘመን እኔ ያላቅም አትሊስት እዚህ ሀገር። አሁን ግን አዲስ ታሪክ ነው ፈጽሞ ያለው ስርዓት አልበኛነት ጥጉ የዚህ ስርዓት የአራት ፖለቲካ ፓርቲዎች ሊቀማና ምርት ጨምሮ አባሎቻቸውን ሁሉ ሰብስቦ እየደበደበና እየቀጠቀጠ የሚያስር ነው። ይሄ ስርዓት ነው እንግዲህ ከትግራይ ህዝብ ጫንቃ ላይ መወገድ አለበት ብለን ሰልፉም አንዱ ዲማንዶ ይሄ ነው የነበረው። ስለዚህ የሰልፉ ዲማንድ እንዴት ትክክለኛ እንደሆነ ያሳየ ሂደት ነው እስካሁን ያለው እና የትላንቱ ከዛ በፊትም የነበረው ሂደቶች። ስለዚህ እኛ አሁንም ጥያቄዎቻችንን እና መሆን ያለበትን በሰላማዊና ፖለቲካዊ ትግል ለማስፈጸም ህዝባችንን ይዘን እንግዲህ አባሎቻችንና አመራሮቻችን ወጡ አልወጡ እንግዲህ ትግላችንን ከህዝባችን ጋር አጠናክረን የህዝቡን ከዚህ ባርነት ነፃ የመውጣት ትግል እናጣጥፋለን ብለን ነው የምናስበው። በጉዳዩ ከከተማው አስተዳደርና ከክልሉ አመራሮች በአካል በመቅረብና በስልክ ማብራሪያና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም በትናንትና ሁለት የመቅለ ከተማ ፖሊስ ጽህፈት ቤት አዛዥ ኮማንደር ወልዳይ ማውጫም ለክልሉ መገናኛ ብዙኃን በሰጡት መግለጫ የታሰሩት ሰዎች ቁጥር አርባ ዘጠኝ ብቻ ናቸው ብለዋል። እንዲሁም ፖሊስ ያለ ጉዳት ህገ ወጥ ብለው የጠሩትን ሰልፍ መቆጣጠር መቻሉን ነው የገለጹት ለአሜሪካ ድምጽ ሙልጌታ ጽበሃም መቐለ። ሙልጌታን ለቀደመው ዘገባ እናመሰግናለን። ከመካከለኛው ኢትዮጵያ ክልል ስልጤ ዞን ሰልጢ ወረዳ ቅበት ከተማ ባለፈው ሰኞ ምሽት አንስቶ የሃይማኖት መልክ እንዳለው በተገለጸው ግጭት ተፈናቅለው ወደ ጉራጌ ዞን ቡታጀራ ከተማ ይሸሹ ከአንድ ሺህ በላይ ተፈናቃዮች ወደ ቀያቸው እንዳልተመለሱ ተናገሩ። አሁን ጥቃትን ሰግተው የሚሸሹ ምእመናን መኖራቸውን ተፈናቃዮች ጠቁመዋል። በተለያዩ ሰበቦች ይፈጸምብናል ላሉት ጥቃትና በደል መንግስት ዘላቂ መፍትሄ እንዲሰጣቸው የህግ የበላይነትም እንዲያስከብር ተማጽነዋል። ከእስልምና ጉዳዮች ምክር ቤትና ከስልጤ ወረዳ ዞን አስተዳደር ያሉ ባለሥልጣናትን ምላሽና አስተያየት ለማካተት ያደረግነው ሙከራ ስልካቸው ባለመነሳቱ ሊሳካ አልቻለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጤና ሀድያ ሀገረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሴ ባወቀ መንግሥት ችግሩ እንዲፈታ ከወራት በፊት ቢጠየቅም ችላ ማለቱን ችላ በማለቱ ግጭቱ መፈጠሩን ጠቁመዋል። ይሁንና በስልጤ ባህላዊ ሴራ የዳኝነት ስርዓት መሰረት የግጭቱን ለመፍታት ጥረት እየተደረገ እንደሆነ አክለው ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩ ልኳል። በስልጤ ዞን ስልጤ ወረዳ ቅበት ከተማ ሙስሊም ወጣቶች በከተማው ተንሰራፍቶ ሴቶቻችንን ይጥላል ያሉትን የመተት መንፈስ ከፍተኛ ድምፅ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር ተጋጅቷል። በግጭቱ የአንድ ሰው ህይወት በማለፉ በተካረረው ውከትና ሃይማኖትን ለይቶ ተፈጽሟል በተባለ ጥቃት 100 የሚደርሱ ቤቶች እንደተቃጠሉና ከ1000 በላይ የክርስትና እምነት ተከታዮች ተፈናቅለው በቡታ ጅራ ቅድስት ማርያም ቤተ ክርስቲያን እንደተጠለሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የደህንነት ስጋት ስላደረባቸው ማንነታቸውን ያልጠቀሱ አንድ ተጎጂ እስካሁን ወደ ቀያቸው መመለስ እንዳልቻሉ ገልጸዋል። ዛሬም ከተማው ባለመረጋጋቱና የጥቃት ስጋትን በመኖሩ ተጨማሪ ዜጎች ሸሽተው እየወጡ እንደሚገኙም ጠቁሟል። በየገጠሩ አቅማቸው ያልቻለ በእግር መጓዝ ያልቻሉ ሰዎች እየተንጠባጠቡ አሁንም እየገቡ ነው። ቆቶ አርሴማ ቤተክርስቲያን ያሉ ሰዎች አሉና እነሱ ረጅም ጉዞ ተጉዞ ነው እየመጡ ያሉት። ኪሎስ የሚባልበት ገጠር አለ፣ ትንሽ ከተማ። ከዛ እየተሸጋገረ ነው በኢንቴኖ በቆሽ በኩል ዞሮ ቡታጅራ እየገባ ያለው በየቀኑ ህጉ እየጨመረ ነው ያለው። ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈልጉ ሌላው አስተያየት ሰጭም ከቤታችን ወጠን ችግር ላይ ወድቀናል ስሉ ተጠልለው ካሉበት ከቡታጅራ ቅዱስት ቅድስት ቤተ ክርስቲያን በስልክ ለአሜሪካ ድምጽ ተናግሯል የምግብ ችግር አለ እንደገና ያ ቦታ እስከሚሰራ መንግስት ይህን እርዳታ እንዲያደርግልን ነው የምንፈልገው ምን አይነት እርዳታ ይኸው የምግብ እርዳታ አሁን ከነ ለበስናት ጨርቅ ነው የወጣ ነው ልብስ የለን ምግብ የለን ይሄ ነው ሁከቱ ከተፈጠረበት ካለፈው ሰኞ ነሀሴ 29 ቀን 2015 ዓ ም ምሽት ጀምሮ ለቅበት ከተማ ፖሊስ ጽህፈት ቤት አዛዥ ለስልጠ ዞን ለስልጥ ወረዳና ለቅበት ከተማ አስተዳደር ባለስልጣናት እንዲሁም ለእስልምና ጉዳዮች ምክር ቤት ኃላፊም የአሜሪካ ድምፅ ተደጋጋሚ የስልክ ጥሪ አድርጓል። ዳሩ ግን ለጥሪው ስለማይመልሱና ቢያነሱም አስተያየት ለመስጠት ፍቃደኛ ባለመሆናቸው ምላሻቸውንና አስተያየታቸውን ለማካተት አልቻልንም። ይሁንና የስልጠ ዞን የመንግሥት ኮሚኒኬሽን ጉዳዮች መምሪያ የስልጢ ወረዳ ቅበት ከተማ አስተዳድርን ጠቅሶ ባለፈው ረቡዕ ጳጉሜን አንድ ቀን 2015 ዓ ም ባወጣው መግለጫ ግጭቱ የተፈጠረው የሕዝብን አብሮነትና አንድነትን በመሸርሸር ቅራን እንዲፈጠር ጸብጫሪ ያላቸው አካላት በፈጠሩት ውከት ነው ብሏል። በግጭቱ የአንድ ሰው ህይወት እንዳለፈና ዘጠኝ ሰዎች መቆሰላቸውን ዞኑ በመግለጫ ማረጋገጡን መዘገባችን ይታወሳል። ከተፈናቃዮቹ ውስጥ አስተያየት የተሰጡ ሌላው የቅበት ከተማ ነዋሪ በኩላቸው በየጊዜው በተለያዩ ሰበቦች ከፍተኛ ጥቃትና በደል እንደሚደርስባቸው አስረድቷል። ምንም መንቀሳቀስ እያንዳንዱ ክርስቲያን ጥፋት ኖረበትም አልኖረበትም በቃ የተፈረጀ በሙሉ ያን ስራ ሰርቷል በሙሉ ይህላ ሃይማኖቱ ላይ የሃይማኖቱ የእምነቱ ተከታይ ላይ ነው ይሄ በደል ይሄ ጥቃት የደረሰው። መንግስት ዘላቂ መፍትሄ እንዲያበጅላቸውና የህግ በላይነትም እንዲያስከብርላቸው ተማጽኗል። እኛ ሀገራችን ሰላም ቢሆን ደስ ይለናል። ወደ ቀያችን ብንመለስ የጠፋውን ንብረታችን እንኳን ማየት አልቻልንም። ወደዛ ተመልሰን ያለውን ነገር ታስተካክለን በሰላም በፍቅር ከአሉ ማህበረሰብ ጋር በድሮ ብንቀጠል ደስ ይለናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጠና የሀዲያ ዞኖች ሀገረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሠ ባወቀ በግጭቱ ለጥቃት የተጋለጡ ምእመናን በከፍተኛ ችግር ላይ እንደወደቁ ገልጿል። ከቅበት ከተማ የሸሹ ወደ ቡታጀራ ከተማ የመጡትንም የተጠጉበት የቅድስት ማርያም ቤተ ክርስቲያን የተገኘውን የመገበቻቸው እንደሆነም ተናግሯል። ህጻናት አሉ፣ አራስ ህጻናት አሉ፣ ትንንሽ ህጻናት አሉ፣ ሴቶች፣ እናቶች፣ አዛውንቶች፣ ሽማግሌዎች ሁሉ አሉ። አስጠልለዋቸው የቡታጅራ ምዕመን ነው አሁን እየመገባቸው ያለ መንግስት እንኳን መጥቶ የያቸው የሚል አሁንም እየለፈለፍን ግን ማንም መጥቶ ያያቸው የለም። የሚለብሱት እንኳን ይዘው አልወጡ ቤታቸው የተቃጠለባቸው ናቸው። ምን ይዘው ይወጣሉ? እስካሁን ከቡታጅራ ወደ ቀየው የተመለሰ ነዋሪ አለመኖሩና ይልቁንም ስጋት ያደረባቸው ተጨማሪ ምዕመናን ወደዛው ሸሽተው እየሄዱ እንደሆነም ስራ አስካጁ ጠቁመዋል። በስልጠ ሴራ ባህላዊ የዳኝነት ስርዓት ግጭቱን ለመፍታት ጥረት እየተደረገ እንደሚገኝ አመላክቷል። አሁን ከመቶ በላይ የሚሆኑ ቤቶች ናቸው ጥቃት የደረሰባቸው የፈረሱ ሰዎቹ ደግሞ የሺ አስራ ቤት የሚደርሱ ናቸው። አሁን ዛሬ ሽማግሌዎች ዝም ብለው ኑ ወደ ቦታችሁ ግቡ የሚሉት ሽምግልና ይዘው፣ ግን ያበላሹ ሽማግሌዎች እንዳይገቡ አድርገን ከዙሪያው በስልሴራ ወይም ስርዓት በዙሪያው ያሉ ሽማግሌዎች መጥተው ይህንን ጉዳይ እንዲያዩት ለማድረግ ዛሬ ከእነሱ ጋር እንነጋገራለን። የቅበት ከተማ ሽማግሌዎች ነን ያሉ ሰዎች ትናንት ተፈናቃዮቹ ወደሚገኙበት ቡታጅራም ቅድስት ማርያም ቤተክርስቲያን ቢሄዱም ተፈናቃዮቹ በገለልተኝታቸው ላይ እምነት ስላጡ እንደተመለሱ ተመለሱ አስካጁ ገልጿል። የግጭቱ መንስኤ ሳይድበሰበስ በከፍተኛ ጥረትና ጥንቃቄ መፍትሄ እንዲሰጠውም አክሎ አሳስቧል። የስልጠ ዞን የመንግሥት ኮሚኒኬሽን ጉዳዮች መምሪያ መግለጫ የአገር ሽማግሌዎች የሃይማኖት አባቶችና የከተማ ነዋሪዎች ግጭቱ ተባብሶ የከፋ ጉዳት እንዳያደርስ ማድረጋቸውን ጠቅሶ በጉዳዩ ላይ ህብረተሰቡ ተቀራርቦ እንዲወያይ ጥሪ አቅርቧል። ዛሬ ከሰዓት በኋላ ከስልጠ ዞን የመጡ የአገር ሽማግሌዎች፣ የሃይማኖት አባቶችና የመንግሥት ባለሥልጣናት በቡታጅራ ከተማ በከፍተኛ ጥበቃ ስር ሆነው ከተፈናቃዮች ተወካዮች ጋር እንደተወያዩ አንድ የቡታጅራ ከተማ ነዋሪ ለአሜሪካ ድምፅ ጠቁሟል። ሽማግሌዎቹ አልወጡም። ቴራና የሚባል የባህል አዳራሽ አለ። ከፍተኛው ህዝብ ነው ያለው። አዳራሹ ላይ ገብተዋል። እስካሁን ድረስ አልወጡም፣ በመከላከያ ተጠብቋል። የአካባቢው መንግሥት ችግሩን እንዲፈታው ከወራት በፊት ጀምሮ ተደጋጋሚ ጥሪ ቢያደርግም ከጸጥታው ዘርፍ ውጭ ሌሎቹ ችላ ማለታቸውን የጠቀሱት የስልጠና የሀዲያ ዞኖች አገረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሥ አወቄ አሁንም አገረ ስብከቱ ዘላቂ መፍትሄ እስኪሰጠው ለመንግሥት አበት ማለቱን መቀጠሉን ተናግሯል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም ከአሜሪካ ድምፅ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን ወደ ቀጣዩ ዘገባ ስንሻገር በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን የአቤ ደንጎራ ወረዳ የጸጥታ ጽሕፈት ቤትና የሚሊሻ ጽሕፈት ቤት ኃላፊዎች ባለፈው ሳምንት ረቡዕ በታጣቂዎች ተፈጸመባቸው በተባለ ጥቃት እንደተገደሉ ወረዳው አስታውቋል። የወረዳዊ የጸጥታ ሁኔታ አሁንም እንዳልተሻሻለ ኃላፊው ተናግረው፣ በዚህ ሳቢያ የሟቾቹን አስክሬን አግኝቶ የቀብር ስነ ስርዓታቸውን መፈጸም እንዳልታለም ገልጸዋል። ከአማራ ክልል ጋር በሚያዋስኑት የወለጋ ወረዳዎች የጸጥታ ስጋቱ እንደቀጠለ መሆኑንም አመልክተዋል። ገልሞ ዳዊት ተጨማሪ አለው። በኦሮሚያ ክልል በወሮ ጉድሩ ወለጋ ዞን የአቤዶንጎሮ ወረዳ ሁለት የጸጥታ ዘርፍ አደረጃጀት ኃላፊዎች በታጣቂዎች መገደላቸውን የወረዳው የፖለቲካ አደረጃጀት ጽህፈት ቤት ኃላፊ አቶ ሽመልስ ታደሰ ለአሜሪካ ድምፅ ገልጸዋል። ወጂ መናገኛ ቦባአሜ ወገና ዋጅረ ሚሊሻፊ ወገና ዋጅረ ነገኛ የጸጥታውን ሁኔታ ለመከታተል መስክ ወጥተው የተገደሉት የጸጥታና ደህንነት ጽህፈት ቤት ኃላፊው አቶ አምሳሉ ፈቃዱና የሚልሻ የሚሊሻ ጽህፈት ቤት ኃላፊው አቶ ረብራ ደሩሻ ናቸው። የተገደሉትም በወረዳችን በሚንቀሳቀሱ የአማራ ጽንፈኞች ነው። ጥቃቱ ከተፈጸመ አንድ ሳምንት ቢያልፈውም የአካባቢው የጸጥታ ይዞታ ባለመሻሻሉ አሉ። የሟቾቹን ኃላፊዎች አስክሬን አግኝቶ የቅብር ስነስርዓታቸውን ለመፈጸም እንዳልተቻለ ኃላፊው አስረድተዋል። አሊ ናኖ ተናራችሁ ሳላመዩ ኩኒ ኩኒ እዶ ጋራ ጋራ ራወሉ ወልኩ የአካባቢው የጸጥታ ሁኔታ ዛሬም አስቸጋሪ ነው። ይህ ኃይል ከተለያየ ቦታ ተሰባስቦ አሁንም በስፍራው እንዳለ ነው። የሚመለከተው አካል ወደፊት መስራት ያለበት ነገር እንዳለ ሆኖ የኃላፊዎቻችንን አስክሬን እስካሁን ድረስ ለማግኘት አልቻልንም። የአቤ ዶንጎሮ ወረዳ ነዋሪ እንደሆኑ የገለጹልን ሌላ ነዋሪም ታጣቂዎቹ ባለፈው ሳምንት ሰኘው ሌላ ግድያና የከብት ዝርፊያ ፈጽመው እንደነበረ ተናግረዋል። ከብቶችንና ፍየሎችን ዘርፈው ሲነዱ የቀበሌው ነዋሪዎች ደርሰው ሊያስጥሏቸው ሲሉ ተኩስ ከፍተው ሶስት ሰዎችን ገለዋል። ከሟቾቹ አንዱ ታሪኩ አቁማ ይባላል። የሌሎቹን ስም በትክክል አላውቅም። ነዋሪዎቹ ተረባርበው ዘርፈው ሲነዷቸው ከነበሩት ከብቶች ገሚሱን ማስጣል ችለዋል። ነገር ግን ታጣቂዎቹ ወደ ጃርቴና አሙሩ የሚያቋርጡበት መንገድ አላቸው። በዚያ መካከል እየተመላለሱ ነው ጉዳት የሚያደርሱት። በሆሮ ጉድሩ ወለጋና በምስራቅ ወለጋ ዞኖች አዋሳኝ ወረዳዎች ጽንፈኞች ሲሉ በገለጿቸው ታጣቂዎች ይፈጸማል ባሉት ጥቃት ምክንያት ትምህርትና ጤናን ጨምሮ መሠረታዊ አገልግሎቶች እንደተቋረጡ ነዋሪዎች ይናገራሉ። ከአንገር ማዶ በሚገኝ አንድ ወረዳ የጤና ባለሙያ እንደሆነ የገለጹት ነዋሪ እንዲህ ይላሉ። በጸጥታ ችግር ምክንያት አገልግሎታቸውን ያቋረጡ የወረዳው የጤና ጣቢያዎች ብዙ ናቸው። ለምሳሌ በእኛ ወረዳ ሁለት የጤና ጣቢያዎች አገልግሎት እየሰጡ አይደሉም። በእነሱ ስር ያሉ ሁሉም የጤና ባለሙያዎችም ለሕይወታቸው ስለሰጉ ወረዳውን ለቀው ሄደዋል። ይህም ማህበረሰቡ በቂና ተገቢ አገልግሎት እንዳያገኝ አድርጓል። የአቤ ደንጎሮ ወረዳ ፖለቲካ አደረጃጀት ጽሕፈት ቤት ኃላፊ አቶ ሽምልስ ታደሰ የወረዳውን የጸጥታ ችግር ለመፍታት የጸጥታው መዋቅር የበላይ አመራሮች በቅርቡ ከነዋሪው ጋር ምክክር ማድረጋቸውን ገልጸዋል። ሆኖም ጽንፈኞች ሲሉ የገለጿቸውን ታጣቂዎች ጥቃት ለመቆጣጠር ብዙ ሥራ እንደሚጠበቅ አመልክተዋል። ጉዳዩን አስመልክቶ ከአማራ ክልል እየተሻገሩ ጥቃቱን አድርሰዋል ከተባሉት ኃይሎች ምላሽ ለማግኘት ተደጋጋሚ ሙከራ ብናደርግም ለጊዜው አልተሳካም። የአቤዶንጎሮ ወረዳ ነዋሪ ከሆኑ የአማራ ተወላጆችን መረጃ ለማግኘት በእጅ ስልካቸው ላይ በተደጋጋሚ እየደወልን ሙከራ ብናደርግም ባለምስራቱ አልተሳካም። ይሁንና በተመሳሳይ ጉዳይ ቀደም ሲል ያናገርናቸው የአካባቢው ነዋሪዎች በየጊዜው በማንነታቸው በደል እንደሚፈጸምባቸውና የሚደርስላቸው አካል እንደሌለ ጠቅሰው ተደራጅተው ሲከላከሉ ደግሞ ጽንፈኞች እንባላለን ሲሉ ምላሽ መስጠታቸው አይዘነጋም። የአማራ ሕዝባዊ ግንባር የውጭ ድጋፍ ሰጪ ግብራኤል ቃል አቀባይ እንደሆኑ የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ኦመር ሽፋ በበኩላቸው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ቀደም ሲል ለቪኦኤ መናገራቸው ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላልፈውን የአሜሪካ ድምፅ ራዲዮ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችን ተጠናቆ የሁለተኛው አጋማሽ የመጀመሪያ ቅንብር የአሮጌው ዓመትን ሽኝትና የአዲሱን ዓመት ተስፋ ይመለከታል። 2015 የኢትዮጵያን ዓመት አልፎ አዲስ ዓመት ሊመጣ ጥቂት ቀናት ብቻ ቀርተውታል። ለመሆኑ ያለፈው ዓመት እንዴት አለፈ? ለመጪውስ ምን ተስፋ አለ? መስፍን አድራጌ ከደሴ ከተማ የተወሰኑ ነዋሪዎችን አነጋግሯል። አስተያየታቸውን የሰጡን የደሴ ከተማ ነዋሪዎች የተጠናቀቀው ዓመት ኢትዮጵያ እንደ አገር፣ አማራ እንደ ክልል የተፈተኑበት ዓመት ነበር ይላሉ። ስሜ ሽቶ ኃይለማርያም ይባላል የደሴ ከተማ ነዋሪ ነኝ። ባለፈው 2015 የነበረው ሁኔታ አገራችን በተለይ ከፕሪቶሪያው ስምምነት ወዲህ በርካታ ለውጦች በርካታ መልካም ነገሮች እናያለን ብለን ነበር፣ ግን በአብዛኛውን በፖለቲካ ግጭት ምክንያት በርካታ ተፈናቃዮችን የተስተናገደበትን ስመለከት እንዲሁ አጠቃላይ የኑሮ ሁኔታም በጣም ከፍተኛ እየናረ መሄዱ ይሄ ይሄ ሁሉ ሕዝቡን እያጎሳቆሉ የሚሄዱ ነገሮችን በማየት አሁን ደግሞ በዚህ በክልላችን ባለው ግጭት እጅግ እያዘንኩና በጣም እየተሰማኝ ነው ያለሁት። በእድሜ ገና ለጋ ወጣት በነበርኩበት ሰዓት ላይ ከትላልቅ ወጣት ወንድሞቼ ጋር ዘምሬ ያለው ያልተገራ ፈረስ ጠቅልያ ያላችሁ ከማጨው ደንብሮ ለንደን ገባላችሁ በማለት ንጉሱን አውግዣለሁ። ከዛ በመቀጠል አዲሲቱ ኢትዮጵያ አዲስ ለውጥ ታገኛለች ብለን ያው በ1970 ዓ ም አካባቢ በኢትዮጵያ ህዝቦች አብዮታዊ ፓርቲ ወይም በሃፓ ኤሃውሊ በሚባል ወጣት ሊግ ውስጥ ላይ የተወሰነ አነስተኛ ተሳትፎ አድርጌ ያለሁ በመታሰርም ሌሎች ነገሮችም ደርሰውብኛል እና ወደ ዚች ሀገር አዲስ የፖለቲካ ስርዓት ይመሰረታል ብለን ተስፋ አድርጌ ነበር። እስካሁን ድረስ የህዝብ መንግስት ማግኘት ያልተቻለበት ሁኔታ ነው የማይሆን በመልካም አስተዳደር ጉዳይ፣ በመጀመሪያ ደረጃ የህዝብ መንግስት እውን የሚሆንበት መንገድ እንዳለመታደል ሆኖ እስካሁን ድረስ የመጣንበት መንገድ ብዙ ጊዜ መሪዎቻችን ስልጣንን ብቻ በስስት መያዝ እንጂ ለህዝብ በማሰብ ህዝብን ወደ ተሻለ አቅጣጫ ለማራመድና ለመምራት የተቻለበት ሁኔታ አልታየም። የተለያዩ ምክንያቶችን ይሰጣሉ። የመጣው መንግስት የኋላው መንግስት እያወገዘ ጊዜ እያማረረ የሚሄድበት እንጂ በቀጥታ ህዝቡን የኑሮ ለውጥ እንዲኖረው የፖለቲካ አስተሳሰቡ እንዲራመድ፣ ልማት፣ እድገት እንዲኖር የተደረገበት ነገር ብዙም አልታየም። ለዚህም ውጤታማም አልሆንም ብዬ አምናለሁ። ስሜ አለም ከልካ ይባላል። የምኖረው ደሴ ከተማ ውስጥ ነው። አሮጌው ዓመት በጣም አስፈሪና ያው አስቸጋሪ ነበረ። አንድ በጸጥታው ምክንያት ለምሳሌ አሁን ያው በጸጥታው ምክንያት መንገዶች ወደ አዲስ አበባ ለመሄድ በጣም ችግር ነበረ። ሪፈራልም ተብለው የሄዱ ሰዎች ደብረ ብርሃን ላይ፣ የተለያየ ቦታ ላይ እየተጉላሉ የሚገኙበት ሁኔታ ነበረ እና ያለፈው አመት በጣም አስከፊና ያው በጣም ችግር ነው። ሲፈለግ ጌታቸው በቀለ ይባላለሁኝ የደሴ ከተማ ነዋሪ ነኝ። አሁን እያገባደር ነው ያለው አሮጌው አመት ለኢትዮጵያውያኖች በጣም ከባድ የጭንቅ አመት ሆኖ ያለፈ ነው ብዬ ነው በግል የማስበው። ብዙ ነገሮችን ያየንበት ብዙ ንጹሃን ዜጎችን ያጠንበት ለማብራት በጣም የሚከብድ በጣም የከበደኝ እስኪያልቅ ድረስ ስጓጓለት የነበረው አመት ነው። ሰው እንደፈለገ ገብቶ ወጥቶ ሰርቶ የማይገባበት ጊዜ የነበረበት እስካሁኗ እስካሁን እስካለንባት ሰዓት ድረስ ሁሉም ነገር ምቹ ያልሆነበት ጊዜ ነው እና ይህን ወቅት እንዲ ያልቅ የምመኘው አመት ነው ነው የምልህ። በደፈ ነው። ለምሳሌ እኔ አሁን የመንግስት ሰራተኛ እኔ ደግሞ ዜ ትንሽ ነው ልጆች አሉኝ እንደገና ደግሞ ለማስተዳደር በጣም አስቸጋሪ ነው። በዚህ ምክንያት ኑሮ በመወደዱ ምክንያት የተለያዩ ሸቀጣሸቀጦችም ከተለያዩ ቦታዎች አይገቡም። ለምሳሌ አሁን እኔ ልጅ አለችኝ አካል ጉዳተኛ ልጅ አለችኝ በቂ መድኃኒት እንኳ ለማገኘት በጣም አስቸጋሪ ነበረ። እና ያው ኑሮ በጣም የከፋ ነው። እና አሁንም ቢሆን ለመግዛት ጤፍም ለመግዛት የተለያየ ነገርም ለመግዛት ገንዘቡ በቂ አይደለም። ደሞዛችንም አነስተኛ ነው። ምቹ አልነበረም። እና አስቸጋሪ ነው በጣም። እኔ አሁን የወር ደሞዜ ተጣርቶ ሁለት ሺ ሰባት መቶ ብር አገኛለሁኝ። እንደገና ከዚህ ላይ ደግሞ ያው በማገኘው ጤፍም ሸመኩኝ፣ የተለያየም ነገር ገዝቼ ወር እስከ ወር አብቃቅቼ እኖራለሁ። በቃ ከማገኘው ገንዘብና ካለው የኑሮ ሁኔታ አይጣጣምም። አዎ፣ አይጣጣምም ያው ግን የው ግድ ወርተኛ ስለሆነን ወር እስከ ወር ያው አብቃብክተን የግድ መኖር ነው ያለብን። ያው ቤት ውስጥም አንዳንድ ነገር እየሰራውም የሚሻሻጡ ነገሮች እየሸጥኩኝ ኑሮዬን ለማሸነፍ እችያለሁኝ። እስካሁን ድረስ የህግ የበላይነት አለመከበሩ የሰው ልጅ ከቤቱ ሰርቶ ውሎ የመግባት ጉዳይ እጅግ አጠያያቂ የሆነ፣ አጥፊዎች ሲቀጡ ወይም አጥፊዎች ህጋዊ እርምጃ ሲወሰድባቸው የማናይ ሁልጊዜ ሁል ጊዜ በአእምሯችን የምናሰላስለው ሞትን ብቻ መርዶን ብቻ መስማት መሆኑ እጅግ አስደንጋጭና እጅግ አሳሳቢ ነው። ሀገሪቱንም ወደ ከፋ መስመር ትሄዳለች የሚል ከባድ ስጋት አለኝ። 2015 ማለት ከባድ ነገር ነው። በሃይማኖት የተነሳውን ነገር አዲስ አበባ ላይ የሚነሱ ነገሮች ሳዳምጥ በአማራ ክልል ማሁን ላይ ያለው ነገር ሀገሪቱን ወደ ባሰ ችግር ትገባለች የሚል ከባድ የሆነ ስጋት ውስጥ ላይ ጨምሮ ነው ያሳለፉ ይሄን አመት ብዬ አስባለሁ። አሁን የሚገርምህ ብዙ ጊዜ ብዙ ኢትዮጵያውያን አንድ የሚያደርገን አትሌቲክሱ ስፖርት ያው ስፖርት ወዳድ ህዝብ ነው። አትሌቲክሱ ደግሞ አንገታችንን ቀን አድርገን የምንሄድበት እስከዛሬ ድረስ የምንኮራበት ባለማችን ራሳችንን እናስተዋውቅበት ነበረ። የሚገርምህ ግን ያለምንም መደበቅም ነግርህ ይህንን እንኳን ድል ለማጣጠም ዜናውን ለማየት ለማየት ለመስማት እንኳን ብዙም ፍላጎትና ይሄን ያክል ያለን አሁን ኢትዮጵያ ያለችበት ሁኔታ ያንን እንኳን አድርገን በጋራ ድላችንን እንኳን ልናከብርበት ያልቻልንበት ዜናውን ለመስማት እንኳን ብዙም እንትል ያለበት በወቅቱ አሁን እኔ ዜናውንም አሁን አንዳንድ ጊዜ በኢንተርኔት ነው አሁን ወቅቱ እንደምታይ ኢንተርኔት የለውም። አልተከታተልኩትም። ከስራ እንትል ብዙውን ነገሮች አሁን እንዲያንን እንኳን የጋራ ነገራችንን እንኳን አንጸባርቀን የማናይበት ጊዜ ነው። ይህን ያክል ከባድ ነበር። አዲሱ አመት ከተሰናባቸው አመት የተሻለ የሚዘከር ይሆናል ሲሉ ተስፋቸውን ሰንቀዋል አስተያየት ሰጪዎቹ። እኛ እንግዲህ አዲሱን አመት ተስፋ የምናደርገው ምንድን ነው? የሰላም የፍቅር ጊዜ እንዲሆን አዲሱ አመት ጦርነት እንዲበቃ ሰላም እንዲፈጠር። እንደገና ሲቀጥል ደግሞ እኛ ዝቅተኛ ደሞዝ ውስጥ ያለን ሰዎች ደግሞ መንግስት በተቻለው አቅም ኑሯችንን አሻሽሎ ደሞዛችንን ቢያስተካክልልንና ከዚህ አዘቅት ብንወጣ የተሻለ ነገር ነው። በአዲስ አመት የምጠብቀው እንደኛ ሳይሆን እንደ ሰው ሳይሆን እንደ እግዚአብሔር ቸርነት አሪፍ አመት እግዚአብሔር ደግሞ በቃችሁም የሚለን አመት እንዲሆን ምኞቴ ነው። ከፈጣሪ 2016 መንግስት ዝቅ ብሎ እነዚህን በብሶት ወይም ደግሞ በግጭት ውስጥ የገቡትን ጠመንጃ የታጠቁ ሰው ቡድኖች ጋር ይደራደራል የሚል እምነት አለኝ። ለህዝብ ሲል ለሀገር ሲል ለሚወርነው ኢኮኖሚ ሲል ይደራደራል የሚል እምነት አለኝ። በማዳመጥ ላይ ያላችሁ ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። በድሬቷ ከተማ ነጻ የንግድ ቀጠና ከአንድ ዓመት በፊት ቢመረቅም እስካሁን በሙሉ አቅሙ ስራ እንዳልተጀመረ ተገልጿል። በአንጻሩ በርካታ ባለሀብቶች በአስመጭና ላኪ ዘርፍ ለመሳተፍ የስራ እቅድ አዘጋጅ ሰው የካፒታል መጠናቸውን አስመዝግበው እየጠበቁ እንደሚገኙም ተጠቁሟል። ነጻ የንግድ ቀጠና አሰራሩ በሀገሪቱ የንግድና የገንዘብ ህጎች እንዳልተመራ እንዳልሆነና የራሱ ህጎች ሊዘጋጁለት እንደሚገባም ተመልክተዋል። አዲስ ቸኮል ዝርዝሩን ይዘዋል። የድሬዳዋ ከተማ በአገሪቱ የመጀመሪያና ብቸኛ የሆነውን ነጻ የንግድ ቀጠና ካስመረቀች አንድ አመት አለፋት። ነጻ የንግድ ቀጠናው ድሬዳዋ ላይ ያሳድራል ተብሎ የተጠበቀው ጉልህ አሻራ ግን እስካሁን እምብዛም አልታየም። ከጥቂት ዓመታት በፊት ከአዲስ አበባ ዩኒቨርሲቲ የተመረቀ ወጣት ሄኖክ ደርቤ ነጻ የንግድ ቀጠናው ሲመረቅ ተስፋ ካሳድሮ የከተማ ወጣቶች አንዱ ነበር። ስሜ ሄኖክ ደርቤ ይባላል። እዚህ የድሬዳዋ ከተማ አስተዳደር ነዋሪ ነኝ። በኢንጂነሪንግ ከአዲስ አበባ ዩኒቨርሲቲ ተመርቅ አዎ መጀመሪያ ኤክስፔክት እንዳደረግነው በጣም ብዙ የስራ እድሎች ይዞ እንደሚመጣ ለከተማዋ ነዋሪዎች እዚሁ ተወላጅ ለሆኑ የስርዓት ወጣቶች ብዙ የስራ እድል ይዞ እንደሚመጣ በጣም ተስፋ ነበረን። አዎ እስካሁን ድረስ ብዙም ነገር ባናይ በጣም ብዙ ነገር ኤክስፔክት እናደርጋለን። አሉ ብዙ ስርዓቶች እንደኔ ከተማ ውስጥ የዚሁ አገር ተወላጆች ሆነው ብዙ ነገር ኤክስፔክት አድርገናል። እስካሁን ድረስ ግን ብዙም ያናል ምንም ያየሁት ነገር የለም። ስለ ማስታወቂያዎችም ምንም ነገር የለም። የስራ እድሎችን ሁን እ እንደጠበቅነው የጀመርም አይመስለኝም። ሙሉ ለሙሉ ራሱ የተወሰኑ አክቲቭ የሆነ አይመስለኝም። ነዋሪነቱ በሐረር የሆነው ወጣት ገዳሙም እሱና ጓደኞቹ ነጻ የንግድ ቀጠናው የስራ እድል ብቻ ሳይሆን ንግዱንም የሚያማሞቅና ዋጋም የሚያረጋጋ ይሆናል ብለው ጠብቀው ነበር። ስሜ ገዳሙ አማሪ ይባላል፣ ከሐረር ያኔ ፍሪ ትሬዱ ተከፍቷል በድሬዳዋ አሁን ሲባል የገጠመ ማለት የጠበቅነው ነው ነገር እኔም ጓደኞች ንግድ ላይ ነው የሚሰሩትና በቃ የኑሮን ነገር ያኔ እየተባባሰ ነበር የመጣው። ምንም አለመረጋጋት ነበረ እና ያ ነገር ሲፈጠር በቃ ደስን ያለን ሁላችንም በቃ ኑሮ የሆነ የመቀነስ ሁኔታ ይመጣል፣ ሁሉም የመረጋጋት ሁኔታ ይመጣል የሚባል በታች የሚገቡ እቃዎች አሉና በቃ የመረጋጋት ሁኔታ ይፈጠራል ብለን ነበር ያሰብነው ሁላችንም፣ በአካባቢ ያሉ ልጆች እና። አሁን ላይ ግን አመት ሆኖታት እንግዲህ እንደውም እየባሰን የመጣው ከመጀመሪያው። ይሄ ነገር እንዴት እንደሆነ እኛም ግራ ገብቶናል። እና ከንግዱ መረጋጋት የበለጠ ደግሞ የስራ እድል ይፈጠርልናል ብሎ ያሰቡ ብዙ ልጆች ነበሩ፣ ጓደኞች። እና አሁን ላይ ምንም የለም ማለት አመት ሆኖታል። እንደውም እየባሰን የመጣው የድሬዳዋ ነጻ ንግድ ቀጠና ሶስት ዘርፎችን በስሩ እንዲይዝ እቅድ ተይዞበታል። ቀድሞ ስራ የጀመረው የኢንዱስትሪ ፓርክ አንዱ ነው። የአስመጭና ላኪ ንግድ እንዲሁም የሎጂስቲክስ ስራም በነጻ ንግድ ቀጠናው በትኩረት እንዲሰራባቸው ከታሰቡ ዘርፎች መካከል ነበሩ። ዱባይን ጨምሮ የዓለም በርካታ ከተሞች ከመሰረታቸው የቀየራቸው ነጻ ንግድ ቀጠና በድሬዳዋም እንደሚጀመር በተበሰረበት እለት ወጣት ስራ ፈላጊዎች ብቻ ሳይሆኑ ባለሀብቶችም በሙሉ አቅሞ ወደ ተግባር እንዲገባ በጉጉት ጠብቀውታል። ከነጻ የንግድ ቀጠናው ያገኘ ነው መረጃ እንደሚያመለከተው ከፍተኛ የገንዘብ አቅም ያላቸው ከአንድ ሺህ በላይ ባለ ሀብቶች የካፒታል መጠናቸውን የሚገልጽ የስራ ቅድ አዘጋጅተው አስገብተዋል። ሆኖም የንግድ ቀጠናው የሎጂስቲክስ እንዲሁም ያስመጭና ላኪነት ስራን ባለመጀመሩ ላለፈው አንድ አመት እየተጠባበቁ ናቸው። ይህ መዘገየት የተፈጠረው የንግድ ቀጠና ነው የሚጠበቅበት ባለመስራቱ ሳይሆን የአገሪቱ ነባር የንግድና ገንዘብ ሕጎች ነጻ የንግድ ቀጠና ስራ ለመስራት ስለማያስችሉ እንደሆነ የቀጠናው ስራ አስኪያጅ አቶ ካሚል ኢብራሂም ያስረዳሉ። የንግድ ሕጋችን፣ የፋይናንሻል ሲስተማችን ከባንኪንግ አንጻር ተያይዞ ማለት ነው ከነጻ ንግድ ቀጠና ጋር የሚሄድ መሆን መቻል አለበት። ስለዚህ የናሽናል ባንክ ወይ ደግሞ ብሔራዊ ባንክ ይሄን ነገር የማዘጋጀት ኃላፊነት አለበት። ለዛ ውስጥ የሚሆን ለዛ ግቢ ውስጥ የሚሆን ለቀጠና ውስጥ የሚሆን ፋይናንሻል ሲስተም ዳይሬክቲቭ መዘጋጀት አለበት። ስለዚህ እሱ ዝግጅት ላይ ናቸው ይጨርሷል። እነሱም ሌላ ደግሞ ኢንሴንቲቭ ፓኬጅ አለ። እዛ ግቢ ውስጥ የሚገባ በዚህ በሎጂስቲክና በትሬድ የሚሳተፉ ባለሀብቶች ምን አይነት ኢንሴንቲቭ ፓኬጅ ያገኛሉ የሚለውን ደግሞ ሚኒስትሪ ኦፍ ፋይናንስ ይሄን ኃላፊነቱን ወስዶ እየተንቀሳቀሰ ነው የሚገኘው። ስለዚህ እሱ ይቀራል ማለት ነው። ስለዚህ ሁለቱ ዘርፎች ላይ በዚህ አመት ሙሉ ለሙሉ እንጀምራለን ብለን እያሰብን ነው ያለነው ማለት ነው። የንግድ ሚኒስቴርና ብሔራዊ ባንክን ጨምሮ በርካታ የመንግስት ተቋማትን የሚያስተሳሰረው አዲሱ አሰራር የመጨረሻ ረቂቁ ለፌዴራል መንግስት ተልኮ እንዲጸድቅ እየተጠበቀ እንደሚገኝ ያስታወቁት አቶ ካሚል በመጪው 2016 ዓ ም ጸድቆ ለትግበራ እንደሚውል ተስፋቸውን ይገልጻሉ። የኢንዱስትሪ ፓርክ ግንባታ ረጅም ጊዜና በጀት እንደሚወስድ የጠቀሱት አቶ ካሚል ለነጻ ንግድ ቀጠና የሚያስፈልጉ የኮንተነር ማስቀመጫ እንዲሁም የአስመጭ ና ላኪዎች መጋዘኖች ግን በባለ ሀብቱና በኢትዮጵያ ንግድ መርከብ በኩል ስለሚገነቡ አሰራሩ ጸድቆ እንደመጣ ለመጀመር አስቸጋሪ እንደማይሆን ይናገራሉ። ኤክስፖርት ለሚሰሩት የባለ ሀብቶች ዋናው የሚያስፈልገው ኮንቴነር ተርሚናል ነው። ያንን ማዘጋጀት ነው። ከኮንቴነር ተርሚናል ተጨማሪ ደግሞ ኮንቴነር ተርሚናል ላይ አገልግሎት ሊያሰጡ የሚችሉትን ማሽነሪዎችና እንትኖች ደግሞ እኛ ለጊዜው ያንን አገልግሎት መስጠት ስለማንችል የኢትዮጵያ ሺፒንግ አገልግሎት ከእኛ ጋር ሰርቪስ ሌቭል አግሪመንት ገብተናል፣ ተዋውለናል ማለት ነው። ስለዚህ ቀጥታ ይሄድ ወደ ስራ ስንገባ ባለሀብቶቻችን እና ኢትዮጵያ ሺፒንግ ላይን ስም ይገባል አገልግሎታቸውን በተቀላጠፈ መልኩ ያገኛሉ። ማለት እነዛ ቦታ ላይ ሁለተኛ ደግሞ ዌርሃውስ ነው። ለዚህ ለነጻ ማ ነው ኢምፖርት ኤክስፖርት ለሚያስፈልጋቸው ኢምፖርት ኤክስፖርት እና ሎጂስቲክ ላይ ዌርሃውስ በሁለት አይነት መንገድ ያገኛሉ። አንደኛው እኛም በራሳችን እንትን እናደርጋለን ብለን ያዝ ነው አለ ሁለተኛ ደግሞ እዛ በተዘጋጀው መሬት ላይ እኛ እንደ መንግስት መሬት እናቀርብላቸዋለን፣ በሊዝ የራሳቸው ዌርሃውስ ይገነቡ እና ተገጣጣሚ ዌርሃውስ ይገነቡላ የሎጂስቲክና ገቢ የገቢ ወጪ እቃዎቻቸውን የሚሰሩበት ቦታ ይሆናል ማለት። ይህም በንግድና ሎጂስቲክ ዘርፉ የታየው መዘግየት ግን ለወጣት ሄኖክ በቀላሉ የሚታይ አይደለም። አሁን እንደ ግል ሆነ ስታስበው ጊዜ አንድ አመት ቀልድ አይደለም። አመት ከምናምንም ቢሆን ቀልድ አይደለም። እንደዛ ግን ያው እዛ ጋር ደግሞ ያሉ ነገሮችን ጠልቄ ላላክ ይችላሉ። ግን እንደ ወጣት እንደ ኤክስፔክት እንደምናደርገው እንደኛ ትንሽ ይከብዳል መሆን ነበረበት ቶሎ ነበር ወደ ስራ መግባት የነበረበት በሎጂስቲክስ ና ንግድ ዘርፉ ስራ ለመጀመሪያ የዘገየው የንግድ ቀጠና በኢንዱስትሪ ፓርክ በኩል ግን የተሻለ አፈጻጽም እያሳየ እንደሚገኝ ስራ አስኪያጁ አቶ ካሚል አስረድተዋል ሼዶች ና ዌርሃውሶች ኢንዱስትሪያል ፓርክ በነበረበት ጊዜ 15 ባለ 11 ሺህ ስኩዌር ካሬ ሜትር ባለ 5500 ስኩዌር ካሬ ሜትር እና ባለ 3000 ስኩዌር ካሬ ሜትር ገንብተን ለባለ ሀብቶቹ ለማሳለፍ ረጅም ጊዜ ባለ ሀብቶቹን ስለመንና እንዲገቡ በተለያየ አይነት መንገድ የአዌርነ ስራ ስንሰራ ነበር ነው። ነገር ግን ከ15ቱ ሼዶ 3ቱ ሼዶ ብቻ ናቸው የተያዙት። አሁን ኦልሞስት ሁሉም ተይዟል። ነጻ ቅልቅል ተገናበ መሆኑ ምክንያት በዚህ በነጻ ንግድ ቀጠናችንና በቀጥተኛ የሆነ የውጭ ምንዛሬ እና ቀጥተኛ ያልሆነ ብሎ በሁለት ይካፈላልና እዚሁ በሀገር ውስጥ ዶላር የሚሸጥበት ማለት ነው። ስለዚህ በሁለቱ ድምር ወደ 17 ሚሊዮን ዶላር ከነፃ ንግድ ቀጠናው ገቢ ተገኝተዋል። በዚህ በ2015 ማለት ነው። ነጻ ንግድ ቀጠናው በሁሉም ዘርፎችና በሙሉ አቅሙ ወደ ተግባር ሲገባ እስከ አርባ ሺ ለሚደርሱ ሰዎች የስራ እድል ይፈጥራል ተብሎ ይጠበቃል። የዛሬ አራት ዓመት በተመረቀው የኢንዱስትሪ ፓርክ ዘርፍ ግን ለሶስት ሺህ ሰራተኞች እድል አስገኝቷል። ከእነርሱ መካከል አንድ ሺ የሚሆኑት የስራ እድሉ ያገኙት ባለፈው አንድ ዓመት ብቻ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮል እናመሰግናለን። በኦሮሞ የገዳ ስርዓት ምስጋና የሚቀርብባቸውና ልዩ ልዩ መልእክቶች የሚተላለፍባቸው ባህላዊ ክዋኔዎች አሉ። ከእነርሱም አንደኛው የሸኖዬ ባህላዊ ጨዋታ ነው። ሸኖዌ በልጃገረዶች የሚከወን ባህላዊ ጨዋታ ሲሆን ሰሞኑን በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ ጨዋታውን እየከወኑ ያሉት ልጃገረዶች የከተማው ልዩ ትዕይንቱ ነው ታይተዋል። ናኮር መልካ የአምቦ ከተማ ልጃገረዶችና የመርሃ ግብሩን አቀናጆች አነጋግረው ተከታዩን አቀናብሯል። በወጣቶች የሚዘወተረው የሽኖዬ እና ጎቤ የወጣቶች ባህላዊ ጨዋታ የኦሮሞ ሕዝብ የምስጋና እና የመሰብሰቢያ ባህል ለሆነው እሬቻ ተጠቃሾች ናቸው። ባህላዊ ጨዋታው ከጊዜ ወደ ጊዜ በተለይም በከተሞች እየተመናመነ እና እየተዘነጋ እንደመጣ ወጣቶች ይገልጻሉ። የጨዋታውን ባህላዊ ስርዓት ከጥንቱም ወደሚታወቅበት ቱባ ገጽታውና ይዘቱ መልሶ ማንበር እንደሚያስፈልግ ወጣቶች መክረዋል። በዚህችም የጳጉሜ ሰሞን ተሰብስበው የጨዋታውን ክዋኔ በአውደ ትሪት ወይም ፌስቲቫል መልክ ሊያሳዩን ተዘጋጅቷል። በኦሮሚያ ክልል ልዩ ልዩ አካባቢዎች የሚከወነውን ሽኖዬ የልጃገረዶች አገረዶች ባህላዊ ጭፈራ ወጣቶች በየቤቱና በየጎዳናው በቡድን እየሆኑ ይጫወቱታል። የመተጫጫ አጋጣሚ እንደሆነም ልጃገረዶቹ ይናገራሉ። ከጨዋታው ተሳታፊዎች አንዷ ሚልኪ በላሳ ሽኖዬ የልጃገረዶች ነጻነት መገለጫ ነው ትላለች። ለቀጣዩ ትውልድ መተላለፍ የሚገባው እሴት እንደሆነ ማክላ ገልጻለች። የሽኖዬ በዓል የልጃገረዶች በዓል ነው እና በነፃነት ወጥተው የሚዘፍኑበት እንኳን ለአዲስ ዓመት አደረሳችሁ የሚሉበት ከክረምት ወደረ እንኳን በሰላም አደረሳችሁ የሚሉበት በጣም ተወዳጅና ምርድ የሴቶች በዓል ነው። በሽኖዬ ወቅት ሴቶች ባህሉን በጠበቀ መልኩ እንደፈለጉ አምረው በደንብ ተውበው ለብሰው የሚወጡበት ነው። አንደኛ ነገር ይሄ ነገር እንዳይቋረጥና ለሚቀጥለው ጄኔሬሽን እንዲተላለፍ እሱን ነው እየሰራን ያለ ነው እና በየአመቱ ልጃገረዶች በተቻለ እንደዚህ ነገር በደንብ እንዲቀጥል ሁሌም ቀጥሎ መደረግ ያለበት ነገር የሚበረታታ ነገር ነው። ወጣት የለንታ ምራት በበኩሏ በሽኖዬ ጨዋታ ልጃገረዶች እየጨፈሩ ገንዘብ ከማግኘት ባሻገር አጥንትን የሚያለመልም የወላጆች ምረቃ እንደሚቀበሉበት ትናገራለች። እንኳን አደረሳችሁ እየተባለ ከቦቃብራን ዱከነ ገና ባስቴ ቦቃብራ በገኑ አገር ስስቴ እየተባለ ከጨለማው ክረምት እንኳን ወደ ብርሃኑ መስከረም አመጣህን እየተባለ የሚጨፈር በዓል ትልቅ በዓል ነው ማለት ነው። ለልጃገረዶች ትልቅ በዓል ነው፣ ራሳቸውን የሚያሳዩበት እና ደግሞ ያላገቡ ሴቶች አይወጡ ያለንን እድል በወጣትነታችን የምንጠቀምበት በዓል ነው ማለት ነው። የሽኖዬ ጫወታ፣ ከእንግጫ ወይም አደይ አበባ ለቀማው እስከ ባህላዊ ጫወታው ድረስ ሳቢ እንደሆነ የምታስረዳው ሌላዋ የጫወታው ተሳታፊ ኬቤኪ ታደሰ ልጃገረዶችም ይታዩበታል ትላለች። አንድ አየህን ተሰብስበን አንድ ላይ ሽኖዬ ያልን እየጨፈርን ነበርና ማለት ነው። እሱም ደግሞ ሽኖዬ ለኛ ትልቅ በዓል ነው። ትልቅ ዓመት በዓል ነው የምንፈላለግበት፣ የምንጣራበት፣ የምንገናኝበት በዓላችን የምናከብርበት ማንም በዚህ ሰዓት ቤተሰብ እንኳን ሊቆጣ ሊናገረን የማይችልበት በዓል ነው ማለት ነው ለእኛ ሽኖዬ ትልቅ ትልቅ በዓል ነው ማለት ነው። አሁን ትላንትና ማታ ነው የምንጀምረው፣ ከእንግጫ ለመውሰድ ስንል ማለት ነው፣ እንግጫ ለቀማ ስንል ከዛ ነው የምናገኘው። ከትላንትና ጀምሮ እስካሁን ከእኛ ጋር የሚከታተሉት እኛን ለማየት የሚሄዱት ብዙ ሰዎች አሉ ማለት ነው። ይሄን ባህል ይህን ቅርጽ ደግሞ እንደ ዓለም ማስተዋወቂያ ለቀጣይ ትውልድ ማስቀመጥ አለብን ማስተላለፍ አለብን። በአምቦ ዩኒቨርሲቲ ሎሬ ጸጋዬ ገብረመድህን የባህል ጥናትና ምርምር ማዕከል የመርሃ ግብሩ አስተባባሪ አቶ ተፈራይ ቲቻ በማዕከሉ የሚሰለጥኑ ልጃገረዶች የሽኖዬን ባህላዊ ጫውታ ለህብረተሰቡ እያዘከሩ እንደሚገኙ ገልጸዋል። የአርት ክለብ ነው በአሁኑ ሰዓት እያሳየ ያለው ሽኖዬን የተሰኘ። ሽኖዬ ማለት በኦሮሞ ባህል ክረምቱን ወጥቶ ወደ አዲሱ ዓመት የሚሸጋገሩበት ሴቶች ሳርን ነቅሎ በየቤቱ እየሄዱ ሳሩን እየሰጡና እንኳን አደረሳችሁ እንኳን አደረሰን ብለው የሚጨፍሩበት ራሳቸውን የሚገልጹበት፣ የሚደሰቱበት የልጃገረዶች ጭፈራ ቀን ነው። አባገዳ ከበደ ቤከታ ልጃገረዶቹ የጭጋጋማውን ክረምት ማለፍና የነፋሻማውን ብሩህ የመጸው ወይም ጥቢ ወራት መምጣት በባህላዊ ጭፈራ እንደሚያበስሩ አመልክተዋል። እጆሌን ጋሜን፣ ወየሆየና ስርቢቱ ያልበቁና ያልጋምሩ መሀል ራሳቸውን ተላጭተው ዙሪያውን ጸጉራቸውን ያሳደጉ ጋሜ ህጻናት ሆያውዬ ከጨፈሩ በኋላ የሚመጣው የበዓል ዋዜማ ደግሞ በጳጉሜ ሳምንት በልጃገረዶች የሚከወነው የሽኖዬ ባህላዊ ጨዋታ ነው። በዚህም ላይ ውሃ ታች ውሃ ሆኖ የሰነበተው ጨለማዊ የክረምት ወራት እየቀለለና እያለፈ ብሩህ የመፀሐይ ወቅት መምጣቱን ያበስራሉ። አሁን ትውልዱ ባህሉን ጠንቅቆ አውቆ ክዋኔውን እያንጸባረቀ ነው። ለወጣቱ ትውልድ ደጋግመ የሚመክረው ባህላችሁን ግለጡ፣ ባህላችሁን አትዘንጉ ነው። ዛሬ የተደረገውም ትልቅ ነገር ነው። ልጃገረዶቹ ወደ አምቦ ከተማ ከንቲባ አቶ አጫሉ ገመቹ ጽሕፈት ቤት ጎራ ብለው ሽኖዬ የባህል ጨዋታን ሲያሳዩ የአስር ሺህ ብር ስጦታ ተበርክቶላቸዋል። እንዲሁም በከተማዋ መስሪያ ቤቶችና ድርጅቶች ተዘዋውረው እየጨፈሩ ልዩ ልዩ ስጦታና ገንዘብ እየተበረከተላቸው የከርሞ ሰው ይበለን እየተባሉ ተመርቀዋል። ሽኖዬ የልጃገረዶች ባህላዊ ጨዋታ ነባር ይዘቱንና እሴቱን እንደጠበቀ ለቀጣዩ ትውልድ እንዲተላለፍ ሁሉም የበኩሉን ጥረት እንዲያደርግ ተጠይቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮር መልካን በእጅጉ እናመሰግናለን። አድማጮቻችን ቀደም ብለን ያሰማናችሁ ዘገባዎችን እንዲሁም ሌሎች መረጃዎችን ቪኦኤ አምሃሪክ ዳት ካም የተሰኘውን ድረገጻችንን በመጎብኘት ታገኛላችሁ። የማህበራዊ ገጾቻችንን መጎብኘት አዘንጉ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አሰማሪ ደግሞ በቅንብሩ አብሮን ቆይቷል። ጽዮን ግርማ ዋና አዘጋጃችን ናት። በሁሉም ስፍራ ባሉ ባልደረቦቻችን ስም መልካም የሳምንት ማገባደጅ የሆንላችሁ መልካም ምሽቱ pi